i saw them የደረሰውን አደጋ ወደሚመለከት ርዕስ ነው የምንሻገረው። የቦምብ ፍንዳታውን አስመልክቶ ሲሆን ጥቃቱን ተከትሎ በሰዎች ሕይወት ላይ የደረሰውን አደጋ በሚመለከት የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን እና የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግርሻል። ማምሻውን ነው ያገኘሻቸው። የጉዳቱን መጠን የሚያሳዩ አሃዛዊ መረጃዎች ቀኑን በመለዋወጥ ላይ ነበሩና እንዴት ነው አሁን የቅርብ ሰዓቱን ነው አንቺ ያገኘሽው? ምን ይመስላል? አዎ፣ እንግዲህ አሉላ ቀን በተለይ አደጋው ከደረሰ በኋላ የነበረው ቁጥር ይወጡ የነበሩ የቁጥር መረጃዎች በየሰአቱ እየተቀያየሩ ነበረ። እነሱም እነዚህም ሁለት ኃላፊዎች ለድረገጻችን ና ፌስቡክ ገጻችን ላይም ሲሰጡን ነበር መረጃ ና ቁጥሮች ሲለዋወጡ ነበር። አሁን ማምሻውን ወደ ስቱዲዮ ከመግባታችን በፊት እስቲ ያለው ነገር ምንድን ነው ብዬ ነው የጠየኳቸው ዶክተር አሚር ጤና ጥበቃ ሚኒስቴር ከሚያብራሩበት ይጀምራል አጠቃላይ በዚህ ከጉዳቱ ጋር በተያያዘ የታዩ ሰዎች መቶ ሀምሳ ስድስት ሰዎች ናቸው ከነዛ ውስጥ አስሩ እና በጽኑ ሁኔታ የታመሙ ነበሩ ከአንድ ሰው ደግሞ ህይወቱ አልፏል ከአስሩ ውስጥ አሁን አንዱ ተሽሎት ወደ ኢንፔሽንት ዋርድ ትራንስፈር። ስለዚህ በአሁኑ ምሽቱ አንድ ሰዓት ላይ ባለው መረጃ አጠቃላይ መቶ አምሳ ስድስት ሰዎች ነው የታዩ። በዛ ውስጥ ዘጠኙ የታመሙ ናቸው። አንድ ሰው ደግሞ ሞቷል። ዶክተር አሚር አያይዘው መረጃዎች እየተጣሩ ለህዝብ ይፋ እንደሚደረጉና ተገቢውም ህክምና እየተደረገ መሆኑን ተናግረዋል። በሌላ በኩል የዛሬውን ፍንዳታ በተመለከተ ማብራሪያ እንዲሰጡን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማልን ማምሻውን አነጋግሬያቸው ነበር። እንግዲህ እስካሁን ማለት ባጣራ ነው የእጅ ቦምብ የተወረወረው። ምን አይነት የእጅ ቦምብ ነው የሚለውን ነገር ሲጠራ የመመሪያ ቡድን ተቋቁሞ እያጣራ ነው ያለው። ግን በዚህ በተወረወረ የእጅ ቦምብ በቀጥታ እና በተዘዋዋሪ በአጠቃላይ መቶ ስልሳ አምስት የሚሆኑ ሰዎች ላይ ጉዳት ደርሷል። ጉዳቱ እንግዲህ በሁለት አይነት የደረሰ ነው። አንዱ ቀጥታ በቦምቡ ፍንጣሪ የተጎዱ ሰዎች አሉ። ሌላው ደግሞ በመረጋገጥ ወድቀው ጉዳት የደረሰባቸው ሰዎች አሉ። አስራ አምስት 所以，它本来。 ሲረዱ ከቆዩት መካከል የአንዱ ችግር ህይወቱ አልፏል። ሆስፒታል ህክምና እየተደረገላቸው እንደሆነ ተሰምቷል። የት ሆስፒታል ያሉትና ሁሉም መቶ ስልሳ አምስቱም ናቸው ህክምና እየተደረገላቸው ያሉት። አብዛኞቹ ቀላል ጉዳይ የደረሰባቸው ህክምና ተደርጎላቸው ወጥተዋል። ቤተሰቦቻቸው ይዘዋቸው ሄደዋል። አሁን የሚቀሩት ቁጥራቸው በትክክለኛ ዳታ የለኝም፣ ግን እንደነገርኩ አስራ አምስቱ በከፍተኛ ደረጃ ጉዳይ የደረሰባቸው ስለሆነ ው ተኝተው የሚታከሙ ናቸው። ጥቁር አንበሳ፣ ምኒልክ፣ ዘውዲቱ ሌሎችም የመንግስት ሆስፒታሎች ተቀብለው ወደ ስድስት ሰባት የሚሆኑ ሆስፒታሎች ውስጥ ተለያዩ ሰዎች ገብተው ታክመዋል እና ይወጣሉ። ከፍተኛ ጉዳይ የደረሰባቸው ደግሞ ፍንዳታውንስ ያደረሰው ሰው ወይም የእጅ ቦምቡን ይዞት የነበረው ሰው በምን አይነት ሁኔታ ላይ ነው ያለ ወርውራዋል ወርውረዋል ተብለው የሚጠረጠሩ ሰዎች ወይም አብረው አቀነባብረዋል ተብለው ከሚጠረጠሩ ሰዎች መካከል ስድስቱን ያህል ይዘናል። ምርመራው እየተጣራ ነው ያለው። የምርመራ ቡድን አቋቁመን ምርመራው ተጣርቶ ምርመራው ውጤት ሕዝቡ እንዲያውቀው የማድረግ ስራ ያው ፖሊስ ይሰራል። አይነት ማለት ነው። ያልፈነዳ መሳሪያ ወይም ቦምቦች እየተገኘ አለ? እስካሁን ድረስ በደረስን መረጃ እንዲህ አይነት ነገር አላገኘ ፖሊስ። መኪና ውስጥ የመሳሪያ መያዣ ሻንጣ፣ እንደዚህ አይነት ነገር በማህበራዊ ሚዲያ በምናያቸው ፎቶዎች እና ቪዲዮዎች ላይ አሉ። እሱስ ምንድን ነው? ብዙ ያው የምርመራ ቡድኑ በጣም ፕሮፌሽናል በሆነ መንገድ አጣርቶ ካልሆነ መፈጠር አሁን እኔ ህዝቡንም አጠቃላይ ህዝቡም ኦዲያንሳችንም ቢሰማ ይሻላል ብዬ ወይም ደግሞ ቢወስደው ይሻላል ብዬ መመክረው የምርመራ ውድ ከደረሰ በኋላ ወይም ደግሞ የምርመራ ውጤቱ የደረሰበት ደረጃ በምናሳቅበት ወቅት የምንሰጠው ሴንትራላይዝ የሆነ ኢንፎርሜሽን ላይ ቤዝ ቢያደርግ የተሻለ ይመስለኛል። አሁን የብዙ የተለያዩ የሚነገሩ ነገሮች ሊኖሩ ይችላሉ እና ያልተጣሩ ስለሆኑ ይሄ ነው ብሎ መናገር መናገር በጣም አስቸጋሪ ነው። ጠቅላይ ሚኒስትሩ እንግዲህ ደህና መሆናቸውን በመግለጫቸው ታይቷል። መግለጫ ሰጥተዋል። ይሄ ጥቃት ግን ወደ እሳቸው የተነጣጠረ ነበር ማለት ይቻላል። እንደዚህ አይነት ያ በቀላሉ የምናየው ጥቃት አይደለም። እንዲህ ጠቅላይ ሚኒስትሩ ይገኙበታል። ለሳቸው ምስጋና ሊያቀርብ በወጣ ህዝብ ላይ እሳቸውን በተገኙበት እንግዲህ ንግግር በሚያረጉበት መድረክ ላይ ብዙም ከመድረኩ ባራቀ ሁኔታ እንዲህ አይነት ነገር መፈጸሙ ገና ተጣርቶ ማን ላይ ነው ኢላማ ያደረገው የሚለውን ነገር በምመራው ውጤቱ መሰረት የሚገለጽ ቢሆንም እንዲህ ብለው የሚገምቱ ሰዎች የሚገምቱ ሰዎች ሲገምቱ ብዙ ሚገርም አይሆንም። እንግዲህ ኮሚሽነር ኢትዮጵያ ወደ ዴሞክራሲያዊ መንገድ እየተሸጋገረች ነው። ለውጡ እንዳይሰናከል ለውጡ አካል ለመሆን የሚል ነው ሰላም አይሰልፎ የነበረው እና የሚያስተላልፉት መልእክት ካለ ለቀጣይ ሂደቶች ህዝቡ በጣም የሚገርምች ነገር ይሄ ትልቅ ኢቨንት ነው። ከአራት እስከ አምስት ሚሊዮን ህዝብ ነው አዲስ አበባ ከተማ ላይ ወጥቶ ያጥለቀለቀው በጥሩ ስሜት ጠቅላይ ሚኒስትሩን ኢትዮጵያ የያዘችውን መንገድ በጠቅላይ ሚኒስትሩ መሪነት እየተደረገ ያለ ጉዞ አፕሪሼት በማድረግ ነው ህዝቡ የወጣው። በጣም ጨዋነት የተከላበሰ መንገድ ነው ህዝቡ የወጣው። ትልቅ ህዝብ ነው፣ ሊመሰገን የሚገባው ህዝብ ነው። እንግዲህ ይሄ ህዝብ ዛሬ እያሳየው ጨዋነት፣ ሆደ ሰፊነት ግሩም ከተከሰተ በኋላ ተመልሶ ወደ ቤቱ ነው የገባው እና ይህን ያሳየው ጨዋነት፣ ሆደ ሰፊነት መቀጠል እንዳለበት ጠቅላይ ሚኒስትሩን ቅድም ጥያቄያቸው አቅርበዋል። እኛም እንደ ጸጥታ አካል፣ እንደ ፖሊስ ህዝቡ እነዚህ እኩይ ተግባር፣ እኩይ ድርጊት እየፈጸሙ የሀገራችንን ሰላም፣ የተጀመረውን ጥሩ ጉዞ ጥላሸት ለመቀባት ጥረት የሚያደርጉ ኃይሎችን የማጋለጥ ስራ ከፖሊስ ጎን በመሆን እንዲሰራ እና ቀጣይ ጉዞዋችን ብሩህ እንዲሆን ተስፋችን ብሩህ እንዲሆን የሁላችንም የጋራ ትብብር ይጠይቃል። ፖሊስ ህዝቡን የመከላከል ኃላፊነት ብቻ ይዞ እየሰራ መሆኑን ህዝቡ ተገንዝቦ ከፖሊስ ጋር ተገቢውን ትብብር እንዲያደርግ መልክ ጤና ያስተላልፋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በአሜሪካ ድምጽ ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ያልታ